የቡሩንዲው ፕሬዝዳንት ፒዬ ንኩሩንዚዛ ለሶስተኛ ጊዜ ለፕሬዝዳንትነት ለመወዳደር ቆርጠው መነሳታቸውን ካስታወቁበት ጊዜ አንስቶ በተለይም ከሚያዝያ 18 2007 ወዲህ ከሞላ ጎደል በየዕለቱ ነው በአንዳንድ የመዲናይቱ መዳረሻዎች ተቃዋሚዎች ሰልፍ ሲያሳዩ የቆዩት። በፖሊሲ ኃይል እርምጃም 40 ያህል ሰዎች የተገደሉ ሲሆን 100 ሺ ያህል የዚያች ንዑስ ሀገር ተወላጆች ወደ ጎረቤት ሀገራት መሰደድ ግድ ሆኖባቸዋል። በመሆኑም ከነገ በስቲያ የአፍሪካ ሕብረት መሪዎች በጆሃንስበርግ በሚያካሄዱት ውይይት በዓለም አቀፍ ደረጃ ስለተባባሰው ፍልሰት አፍሪቃውያን በአፍሪቃውያን ላይ ጥላቻና እርኩስ ቅናት አድሮባቸው የፈጸሙትን በደል እንዲሁም የቡሩንዲን አሳሳቢ ሁኔታ አጀንዳ ይዘው እንደሚመክሩባቸው ለመገንዘብ ተችሏል። የቡሩንዲ መንግሥት የአጎራባች ሀገራትን ምክርና ተግሳጽ ችላ ብሎ የወሰደው እርምጃም ሆነ ያሳለፈው ውሳኔ አገሪቱን እጅግ እንዳመሳት ነው። የቡሩንዲ የፖለቲካ ጉዳዮች ተንታኝ ኢኖሰንት ሙሁዚ እንዲህ ይላሉ። ይህ ውሳኔ ለሁላችን ትልቅ ችግር እንደሚያስከትል የሚያስረዳ መልእክት ነው ያለው። የምስራቅ አፍሪካ ሀገራት መሪዎች ከሁለት ሳምንት በፊት በዳሬ ሰላም ጉባኤ ያደረጉትን እናስታውሳለን። የቡርንዲ መንግስት የምርጫውን ጊዜ ወደፊት እንዲገፋው ጠይቀው ነበር። ይህም ከ45 ቀናት እንዳያንስ ነበር ያሳሰቡት። መንግስት ያኔ በውሳኔው ደስተኛ እንደነበረ ቢገልጽም አሁን ግን የምስራቅ አፍሪቃ ማህበረሰብ እንዲሁም የደቡባዊው አፍሪካ የልማት ማህበረሰብ ከጠየቁት ፍጹም የተለየ ነገር ማድረጉን ነው የታዘብነው። የተባበሩት መንግስታት በሽምግልና ያሰማራቸው ሰኢድ ጂኒት ለቡሩንዲ መንግስት ያደላሉ ተብለው በተቃውሞ ወገን ቢወቀሱም ፈጽሞ እንደማይቀበሉት ነው እርሳቸው የገለጡት። እርግጥ የሽምግልናውን ተግባር አቋርጠዋል። የተባበሩት መንግስታት ተተኪ ልኡክ እንዳልሰየመም በቡሩንዲ የተባበሩት መንግስታት ሚስዮን ቃል አቀባይ ቭላዲሚር ሞንቴሮ አስታውቀዋል። የቡሩንዲ የተቃውሞ ፓርቲዎች ፕሬዚዳንት ፒየር ንኩሩንዚዛ ህገ መንግስቱን መጣስ ብቻ ሳይሆን በጎሳዎች መቀናቀን ሳቢያ ከእርስ በርስ ጦርነት አዘቅት ውስጥ ገብታ የነበረችው ሀገር እንደ ጉርጉሰ ዘመን አቆጣጠር በ2005 ሰላም ለመመስረት የበቃችበትን ውል ለሶስተኛ ጊዜ ካልተመረጥኩ በማለት መቅኖ ሊያሳጡት ነው ሲሉ አጥብቀው ይቃወማቸዋል። ፕሬዚዳንት ንኩሩንዚዛ የምርጫ ኮሚሽኑን አመሠራረትና አሰራር የሚመለከተውን ስርዓትና ደንብ ሁሉንም መጣሳቸውን የፖለቲካ ጉዳዮች ተንታኙ ኢኖሰንት ሞሆዚ ይገልጻሉ። ህጉ እንደሚለው የምርጫ ኮሚሽኑ ህልውና የለውም። ዛሬ ከፈለጉ ያሻቸውን ውሳኔ ማሳለፍ ይችላሉ። መጀመሪያ አባላቱ አምስት ነበሩ። ውሳኔ ማሳለፍ የሚችሉ አምስት ወይም አራቱ ነበሩ። አሁን ግን ሶስት ብቻ ናቸው የቀሩት ስለዚህ ይህ ኮሚሽን ተግባሩን ለማካሄድ ፍጹም ብቁ አይደለም። የምርጫ ኮሚሽን ከእንግዲህ ህሉና የለውም። ህጉን ከተመለከቱ ይህን ነው የሚያስረዳ። በቡሩንዲ ሰኔ 22 ቀን 2007 የፓርላማ ምርጫ ሐምሌ 8 ደግሞ ፕሬዚዳንታዊ ምርጫ እንዲካሄድ ነው የኑኩሩዚዛ መንግስት የደነገገው።